የኮንጎ ዲሞክራሲያዊ ሪፑብሊክ ምርጫ አስፈጻሚ ባለስልጣኖች ለረጅም ጊዜ ሲጓተት የቆየውን የሀገሪቱን ፕሬዝዳንታዊ ምርጫ ለማስፈጸም የኤሌክትሮኒክ ድምፅ መስጫ ስርዓት ለመዘርጋት አቅደዋል። ፈተናውም ብዙ ነው። ከሰባት ዓመታት በፊት የተካሄደው ምርጫ ከፍተኛ የፖለቲካ ውዝግብ ያስነሳበት የማዕከላዊ አፍሪካ ሀገር በመጪዋ ዓመት ታህሳስ ወር ምርጫ ልታካሄድ እቅድ ይዛለች። ለዚያውም እንደገና ካልተራዘመ ትላለች። የአሜሪካ ድምፅ ዘጋቢ አኒታ ፖል ከኪንሻሳ በላከችው ዘገባ ዝርዝሩን ሄኖክ ሰማ፣ እግዚአብሔር ያሰማናል። የኮንጎ ዴሞክራሲያዊት ሪፐብሊክ አዲሱ የኤሌክትሮኒክ ድምፅ መስጫ ስርዓት የቆዩ የምርጫ ሂደት እክሎችን ያሻሽላል በሚል እሳቤ ነው በተግባር ለማዋል ሥራ የተጀመረው። ሆኖም የሚበዙት መራጮች ማንበብና መጻፍ በማይችሉባት ኮንጎ ምን ያህል ችግሩን ያቃልለዋል የሚሉ ጥያቄዎች ከወዲሁ እየተነሱ ነው። በኮንጎ ምርጫ በርካታ እጮች መኖራቸው ሌላኛው ፈተና ነው። የኮንጎ ምርጫ መከናወን የነበረበት የዛሬ ሁለት ዓመት ነበር። ነገር ግን ለሁለት ተከታታይ የሥልጣን ዘመናት ያገለግሉት ፕሬዚዳንት ጆሴፍ ካቢላ ስልጣናቸውን አልለቀቁም። ኮንጎ ትልቅ ሀገር ናት። የቆዳ ስፋቷም ከምዕራብ አውሮፓ ጋር ይስተካከላል። ከሰባት ዓመት በፊት በተካሄደው ምርጫ ትልቁ ፈተና የሀገሪቱ የቆዳ ስፋት እንደነበረ የምርጫ ባለስልጣናት ያምናሉ። በኪንሻሳ አየር ማረፊያ አካባቢ ቻንጉ የምርጫ ጣቢያ 1575 ተወዳዳሪዎች ነበሩ። እያንዳንዱ የድምፅ መስጫ ወረቀት የእጩዎቹ ስምና የፓርቲያቸው የምርጫ ምልክት ፎቶ እንዲሁም የፓርቲያቸው መለያ ተካቶበታል። በኤትሪ ገጽ በመደበኛው ወረቀት ላይ ማለት ነው። ሲታተም በጠቅላላ 53 ገጽ አለው። አንዱ የምርጫ መስጫ ወረቀት ወደ ሩብ ኪሎ ይመዝናል። የኮንጎ ምርጫ ኮሚሽን ቃል አቀባይ ዦን ፒየር ካላምባ የተናገሩት ነው። ኮሪያ ሠራሹ የሆኑት የድምፅ መስጫ ማሽኖች የድምፅ አሰጣጡን ሂደት ያቀላጥፋሉ የሚል ተስፋ አላቸው። ካላምባ አዲሱ የድምፅ አሰጣጥ ሂደት መራጮች በፍጥነት በአንድ ቀን ጊዜ ውስጥ ድምጽ ሰጥተው እንዲጨርሱ ያስችላቸዋል የሚልም ተስፋ አላቸው። የተቃዋሚ ፓርቲዎች ግን ይህንን ተስፋ አይጋሩም። ቪታል ካሜሬ የተቃዋሚው ዩሲኤን መሪ ናቸው። የድምፅ መስጫ ማሽኖቹን በተመለከተ የተባለውን ሰምተናል። ገለጻው አልተስማማንም። ምክንያቱም በተደረገው ሙከራ አንድ ሰው ድምፅ ሰጥ ቶሎ ለመጨረስ ሁለት ደቂቃ ከ15 ሰከንድ ይፈጅበታል። ስለዚህ የተመዘገበው ሰው ድምፁን ሰጥቶ የሚጨርሰው በሶስት ቀናት እንደሚሆን ተነግሯል። ባለፈው የኮንጎ ምርጫ አሸንፊያለሁ በማለት አውጀው የነበሩትና አሁን በሕይወት የሌሉት ኤቲያን ቼሴኪዴ ልጅ ፌሊክስ ቼሴኪዴ ዩዲኤስፒ ፓርቲን ይመራሉ። የድምጫ መስጫ ማሽኖች በእኛ እይታ የማታለያ መሳሪያዎች ናቸው። መጀመሪያውንም የተሠሩት በካቢላ ወይም በተወካዮች የተመረጠው እጩ እንዲያሸንፍ ወይንም ከፍተኛ የፓርላማ መቀመጫ እንዲያገኝ የተዘረጋ መንገድ ነው። የምርጫ ኮሚሽኑ የድምፅ አሰጣጡ በተያዘለት የጊዜ ሰሌዳ እንደሚካሄድ ተስፋ ያደርጋል። በሙከራ ጊዜ አንዳንድ ማሽኖች እክል ተከስቶባቸው ስለነበር ፈተናው በስቷል። ሆኖም በመጪው ታህሳስ ወር ምርጫ መካሄድ እንዳለበት የምርጫ ባለሥልጣናቱም የተፎካካሪ ፓርቲዎችም ይስማማሉ።